ዓለም አቀፉ የወንጀል ችሎት አይሲሲ፣ አምስት የተለያዩ የጦር ወንጀሎችና ሰብአዊ ፍጡር ላይ ወንጀል በመፈጸም ሲል ቀድሞ የኮንጎ ምክትል ፕሬዝዳንት የነበሩት ዣን ፔሬ ቤምባ ላይ ዛሬ ብይን አስተላልፈዋል። ዘጋቢያችን ሪቻርድ ግሪኒ ያጠናቀረውን የዚህን ዘገባ ዝርዝር ሲዮን ግርማ ይዛቀርባለች ሶስት አባላት ያሉት የዳኞች ሸንጎ ዛሬ ባሳለፈው ብይን እንደ አውሮፓውያን አቆጣጠር ከ2002 እስከ 2003 በማዕከላዊት አፍሪካ ሪፐብሊክ ውስጥ ሚሊሻዎቻቸው ለፈጸሙት ግድያ፣ አስገድዶ መድፈርና ዝርፊያ ቢምባ ኃላፊ ናቸው ሲል ፈርዷል። ሙቭመንት ፎር ሊበሬሽን ኦፍ ኮንጎ ማለትም የኮንጎ ነጻነት ንቅናቄ የተባለው የጂአን ፒሬሬ ቢምባ ድርጅት የማዕከላዊት አፍሪካ ፕሬዚዳንት የአንጄ ፌሌክስ ተዋጊዎች ይረዳ ነበር። ብይኑን ያነበቡት ብራዚላዊት ዳኛ ሲልቫ ስቴነር፣ የቢምባ ወታደሮች ሆን ብለው የማዕከላዊት አፍሪካ ዜጎችን ኢላማ በማድረግ በሴቶች ህጻናትና አረጋውያን ጭምር ጥቃት እንዳደረሱ መረጃ አለ ብለዋል። ኤምኤልሲ Soldiers, by force, knowingly and intentionally invaded the bodies of the following victims yeah, movement for liberation of Congo. ፍርድ ቤቱ እንደተመለከተው ከሆነ ሕዝቡ ላይ የደረሰው በአጋጣሚ ሳይሆን ሆን ብሎ ታልሞበት ነው ነው ያሉት ዳኛ ሲልቫ ስቴነር። ቢምባ እንደ አውሮፓውያን አቆጣጠር ከነሐሴ 2003 እስከ ታህሳስ 2006 ዓመተ ምህረት የኮንጎ ዲሞክራሲያዊ ሪፐብሊክን ከመሩ አራት ፕሬዝዳንቶች አንዱ ሲሆኑ በመጋቢት 2007 ዓመተ ምህረት ስልጣን ጥለው መኮብለላቸው ይታወሳል። መጋቢት 2008 ዓመተ ምህረት ቤልጂየም ውስጥ ተይዘው በነሐሴ ወረጃቸው ለዓለም አቀፍ ፍርድ ቤት ICC ሰጠ። በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ሳማንታ ፓወር ፍርዱ ለዓለም አቀፉ ፍትህ በማን አለብኝነት የሚፈጸም የወሲብ ጥቃትን ለመከላከል ከፍተኛ ድል ነው ብለዋል።